አንጋፋውን የህዝባዊ ወያነ ሀርነት ትግራይ መስራች አባል ስብሃት ነጋን ጨምሮ አምስት ከፍተኛ ባለስልጣናት በጡረታ እንዲገለሉ መወሰኑን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታውቋል። እነዚህ የመንግስት ባለስልጣናት ረዘም ላሉ ዓመታት በተለያዩ ኃላፊነቶች ያገለገሉ ናቸው። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኮልናል። የጠቅላይ ሚኒስትር ጽፈት ቤት ያወጣውና በተለያዩ የመገናኛ ብዙኃን የተጠቀሰው መግለጫ እንዳለው በጡረታ እንዲያርፉ የተደረጉት አምስት ከፍተኛ ባለስልጣናት ናቸው። ከእነዚህ አንዱ ደግሞ አንጋፋው የህወሓት መስራች አባል አቶ ስብሀት ነጋ መሆናቸው ተጠቅሷል። ይህ ውሳኔ ይፋ እስከተደረገበት ቀን ድረስ አቶ ስብሀት የመንግስታዊው ሀሳብ አመንጭ ተቋም ቲንክ ታንክ ማለትም የውጭ ግንኙነት ስትራቴጂ ጥናት ኢንስቲትዩት ዋና ዳይሬክተር በመሆን ሲያገለግሉ ቆይተዋል። በጡረታ እንዲያርፉ ተደረጉ የተባሉት ሌሎች ባለስልጣናት በፖሊሲ ጥናትና ምርምር ማዕከል ሲያገለግሉ የቆዩት ዶክተር ካሱ ኢላላ፣ በተቀናጀ የመሬት አጠቃቀም እቅድና ፖሊሲ ዝግጅት ፕሮጀክት ሲያገለግሉ የቆዩት አቶ በለጠ ታፈረ በንግድና ኢንዱስትሪ የፖሊሲ እቅድ አፈጻጸምና ክትትል ሲያገለግሉ የቆዩት አቶ ታደሰ ኃይሌና በፖሊሲ ምርምር ማዕከል ሲያገለግሉ የቆዩት አቶ መኮንን ማን ያዘዋል ናቸው። ለበርካታ ዓመታት በመንግስት የኃላፊነት ቦታዎች ሲያገለግሉ የቆዩትን በጡረታ የማሳረፉ ስራ እንደሚቀጥልም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጽፈት ቤቱ በዚሁ መግለጫ በሀገሪቱ እየተካሄደ ያለው ሪፎርም የተሳካ እንዲሆን የማድረጉ ስራ እንደዚሁም ለሕዝቡ የልማትና ለውጥ ፍላጎት ተገቢ ምላሽ የመስጠቱ ተግባር ተጠናክሮ እንዲቀጥል የሚያግዙ እርምጃዎች እየተወሰዱ መሆኑን ጠቁሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ እያካሄዱት ያለው የካቢኔ ለውጥ ከእነዚህ እርምጃዎች እንደሚመደብም አስረድቷል። ጠቅላይ ሚኒስትሩ የተለያዩ የመንግስት ተቋማት በአዳዲስ ኃላፊዎች እንዲመሩ በማድረግ ላይ እንደሚገኙም አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ